የአውሮፓ ፓርላማ 16 አባላት በጋዜጠኛና የኢንተርኔት አምደኛ እስክንድር ነጋ የተራዘመ እስር የተሰማቸውን ብርቱ ስጋት በመግለጥ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ደብዳቤ ጽፈዋል። ቀደም ሲል እንዳልነው የደብዳቤውን ይዘትና የተጻፈበትን ምክንያት አስመልክቶ የቪኦኤ አፍሪካ ቀንድ አገልግሎት ኃላፊ ፒተር ሃይንላይን ፍሪደም ናው የሚባለውን ተቀማጭነቱ ዋሽንግተን ዲሲ የሆነ በነጻነትና በፖለቲካ እስረኞች ጉዳይ ላይ የሚሰራ መንግስታዊ ያልሆነ ድርጅት የፕሮግራም ጠበቃ ፓትሪክ ግሪፍትስን አነጋግሯል። ሰለሞን አባተ። እጅግ ሰፊ ትርጓሜ ሊኖረው ይችላል ወይም ግልጽነት ይጎድለዋል እየተባለ በሚተቸው የሽብር ሕግ የተከሰሰው ጋዜጠኛ እስክንድር ነጋ የ18 ዓመታት እስራት ተፈርዶበት ወህኒ ይገኛል። ከዓመት በፊት ታስሮ ለሁለት ወራት ያህል ከጠበቆች ጋር እንዳይገናኝ ተደርጎ መቆየቱን ዛሬ ከፍሪደም ናው የወጣው መግለጫ ያስታውሳል። እስክንድር የታሰረውና ተከሶም የተፈረደበት የአረቡን አብዮት አይነት ንቅናቄ ኢትዮጵያ ውስጥም ሊከሰት እንደሚችል የሚናገር ጽሁፍ በኢንተርኔት በማውጣቱና በግልጽም በመናገሩ እንደነበረ መግለጫው ጠቁሞ ከፍርዱ በኋላ አሁን ባለቤቱና ልጁ የሚኖሩበትን ቤት ጨምሮ ንብረቱ ሁሉ እንዲያዝ መንግሥት መወሰኑን ያስታውሳል። ጉዳዩ ይግባኝ ቀርቦበት አቤቱታው ነገ ረቡዕ ታኅሳስ አሥር እንደሚታይ ታውቋል። ደብዳቤው የኢትዮጵያ መንግሥት ሐሳብን በነጻነት የመግለጽ መብትን የማክበር ግዴታ እንዳለበት ያስታውስና አዲሱ ጠቅላይ ሚኒስትር ኢትዮጵያን በሰብዓዊ መብቶች ጉዳዮች ላይ ወደፊት እንዲመሩና ከመንግሥታት ማኅበረሰብ ቤተሰብነት ያቀላቅሏት ዘንድ የተለየ እድልና አጋጣሚ ያላቸው መሆኑን ይናገራል። ደብዳቤው የሚያበቃው ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስክንድር ነጋ ያለ መዘግየትና ያለ አንዳች ቅድመ ሁኔታ እንዲፈታ ሥልጣናቸው የሚፈቅድላቸውን ሁሉ እንዲያደርጉ በመጠየቅ ነው። በአውሮፓውያኑ ደራሲዎች ደብዳቤ ላይ ዋሽንግተን ዲሲ የሚገኘው የመብቶችና የነጻነት ተሟጋቹ መንግሥታዊ ያልሆነ ድርጅት ፍሪደም ናው የመርሃ ግብሮች ነገረፈጅ የሆኑትን ፓትሪክ ግሪፊትስን ያነጋገረው የቪኦኤው የአፍሪካ ቀንድ ኃላፊ ፒተር ሃይንላይን በቅድሚያ ያነሳላቸው ጥያቄ የደብዳቤው አስፈላጊነት ምን እንደሆነ እንዲያብራሩለት ነበር። የተለያዩ የፖለቲካ ፓርቲዎች አባላት የሆኑ የአውሮፓ ፓርላማ አባላት ለአዲሱ ጠቅላይ ሚኒስትር ደብዳቤውን የጻፉት የአቶ እስክንድር ነጋ እስር መቀጠል አሳስቧቸው ነው። የአቶ እስክንድር እስር ዓለም አቀፍ ጥበቃ የሚደረግለትን ሐሳብን በነጻነት የመግለጽ ነፃነትን ስለሚጋፋ ነው። ጠቅላይ ሚኒስትሩም እስክንድር ነጋ እንዲፈጣ ሥልጣናቸው የሚፈቅደውን ሁሉ እንዲያደርጉ ጠይቀዋል። የአውሮፓው ፓርላማ አባላቱ ለመሆኑ ለምን አሁን መጻፍ አስፈለገ? ይህንን ደብዳቤ የፒተር ተከታዩ ጥያቄ ነበር። ሪዘንስ ብዙ ምክንያቶች አሉ። የመጀመሪያው ምክንያት እንደሚመስለኝ አቶ እስክንድርን አስሮ ዝም ማለት ዓለም አቀፍ ሕግን መጣስ ነው። በእኛ እምነት ይህ ጉዳይ ሁልጊዜም ቢነሣ ትክክል የሆነ ጥያቄ ነው። እርሱ በእስር ላይ እስካለ ድረስ ዓለም አቀፉ ማኅበረሰብ ትኩረቱ እዚያ ሊሆን እንደሚገባው እናምናለን። ነገ የይግባኝ ቤቱ ይሰማል። ጉዳዩ ሳይሰማ ለብዙ ጊዜያት ሲተላለፍ ቆይቷል። እኛ የነገው ቀጠሮ በተያዘለት መሰረት ይከናወናል፣ በእርሱ ነፃ መውጣትም ይጠናቀቃል ብለን ተስፋ እናደርጋለን። እስክንድር ነጋ የተከሰሰውና የተፈረደበት በመጻፉ ምክንያት ሳይሆን ወይም በጋዜጠኝነት ሥራው ምክንያት ሳይሆን በሽብር ፈጠራ ሴራዎች ውስጥ በመሳተፉ ነው ሲል ደጋግሞ ይናገራል የኢትዮጵያ መንግሥት። ይህ ትክክል አይደለም። ይህ በእርግጥ መንግስቱ በብዙ አጋጣሚዎች በግልጽ ሲናገር የምንሰማው መልስ ነው። ይህንኑ የእርሱን ጉዳይ የተባበሩት መንግሥታት ድርጅት አካል ለሆነው የዘፈቀደ እስር ፈታሽ ቡድን አቅርበናል። የመንግሥቱንም አካሄድ እየተከታተልንና መልሱንም እየጠበቅን በመሆኑ ይህ ጥያቄ ምን ምላሽ ሊኖረው እንደሚችል የምናየው ይሆናል። ይሁን እንጂ የእስክንድርን በሽብር ፈጠራ ውስጥ መሳተፍ ወይም የሽብር ፈጠራ ሴራን ድፍን ውንጀላን አስመልክቶ ፍርድ ቤት ባቀረቧቸው ማስረጃ ባሏቸው ጭብጦች ትክክል አለመሆኑ ታይቷል። እነዚያ ማስረጃዎች የአቶ እስክንድር ጽሑፎች ናቸው። አቶ እስክንድርም ይህን በችሎቱ ፊት አምኗል። እርሱ እንደ ጻፋቸውና በኢንተርኔት እንዳወጣቸውም አምኗል። ጽሑፎቹ የአረብ አብዮትን መሰል ንቅናቄዎች በሀገሪቱ ውስጥ ሊፈጠሩ እንደሚችሉ የሚናገሩ ናቸው። እንዲሁም በግልጽ ያደረጋቸው ንግግሮችም እንደ ማስረጃ ቀርበዋል። እኔ እስከማውቀው ታዲያ በራሱ በፍርዱ ሂደት ላይ እንደታየውም በሀገሪቱ ውስጥ ያለውን የፖለቲካ ሁኔታ በሰላማዊ መንገድ ለንግግርና ለውይይት ከማቅረብ በስተቀር ያደረገው አንዳችም የሽብር አድራጎት መፈጸሙን የሚያረጋግጥ ማስረጃ አልቀረበም። ፒተር ሌሎቹንም በእስር ላይ የሚገኙ ጋዜጠኞችን ሁኔታ አንስቶ ሚስተር ግሪፊትስን ጠይቋል። ውብሸት ታዬ፣ ርዕዮት ዓለሙና ሌሎችም እውነት ነው። ሁለቱም እጅግ ሊታዩ የሚገባቸው ናቸው። የአቶ እስክንድር ጉዳይ ግን ኢትዮጵያ ውስጥ ያለውን እጅግ በጣም አሳሳቢ የሆነ ሁኔታ አጉልቶ የሚያሳይ ነው። እንደ እውነቱ እነዚህ የተጠቀሱት ሁለቱ ጋዜጠኞችና ሌሎችም በአውሮፓ ፓርላማ አባላቱ ደብዳቤ ላይ ተጠቅሰዋልና ከእይታና ከትኩረት ውጭ አይደሉም። የእኛ ድርጅት የህሊና እስረኛ የሆኑ ግለሰቦችን የሚወክል ነው። በቅድሚያ ያተኮርነው በእስክንድር ጉዳይ ላይ ነው። መንግሥቱ ጸረ ሽብር ሕጉን የሀገሪቱን ጋዜጠኞች ዝም ለማሰኘት እንደሚጠቀምበት ያሳያልና ነው። የወብሸትና የርዮትንም እስር ጉዳይ ማንሳት እንቀጥላለን። ተከታዩ የፒተር ጥያቄ እንዲህ የሚል ነው። ደብዳቤውን የፈረሙት አስራ ስድስት የአውሮፓ ፓርላማ አባላት ናቸው። የአውሮፓ ፓርላማ አባላት ደግሞ በመቶዎች የሚቆጠሩ ናቸው። ለምንድነው አስራ ስድስት እንደራሴዎች የፈረሙት? ለምንስ እነዚህ አስራ ስድስት ሆኑ? ፈራሚዎቹ ን ጎመስ ሀሳቡ የተነሳው የአውሮፓ ፓርላማ ዕውቅ አባልና የሰብአዊ መብቶች ብርቱ ተሟጋች በሆኑት በአና ጎሜዝ ነው። በመሆኑም አድራሻዎቻቸውን እርሳቸው ዘንድ ያገኘናቸውንና ሌሎችም በቅርብ ያሉ ደብዳቤውን ይደግፋሉ ብለን ያመናቸውን ሰዎች ነው ያነጋገርነው። በእርግጥ ብዙ ቢሆኑ ሰው ይፈልጋል። ሥራ በጣም እንደሚበዛባቸው እንገነዘባለን። አንዳንዴም በተለይ እንደ አፍሪካ ቀንድ ባሉ ብዙ ጊዜ የሰብዓዊ መብቶች ረገጣ ክሶች በሚቀርቡባቸው አካባቢዎች ያሉ የተናጠል ጉዳዮችም ያንን ያህል ትኩረት ላይስቡ ይችላሉ። እንደ ቻይና እንደ በርማ ባሉት አካባቢዎች ላይ የበዛ ትኩረት ሊኖር ይችላል። የእኛ ሥራ ግን እንዲህ ዓይነቱ ትኩረት እንዲገኝ በመጣር መቀጠል ነው። ከዚህ ደብዳቤ ከአሥራ ስድስቱ ተነስተን እንቀጥላለን። እነዚህ ሰዎች መሪዎች ሊሆኑ ይችላሉ። የሰብዓዊ መብቶች ኮሚቴዎች ሰብሳቢዎች ሊሆኑም ይችላሉ። ከአፍሪካ ፓርላማ ኮሚቴ ልዑካን ጋር ግንኙነት አላቸው። እነዚህ ሰዎች ናቸው ለመንደርደሪያነት የሚያስፈልጉንና በዚያ እንቀጥላለን። በአና ጎሜዝ ላይ የኢትዮጵያ መንግሥት የተለየ ፍላጎት አላቸው ብሎ ቅሬታ ሊሰማው ይችላል። እኒህ ሰው በሺህ ዘጠኝ መቶ ዘጠና ሰባቱ ምርጫ ወቅት ዓለም አቀፍ የታዛቢዎችን ቡድን መርተው መንግሥቱን በእጅጉ የወቀሱና የተቹ ሰው ናቸው። መንግሥቱም የእርሳቸውን ነቀፌታና ቅሬታ አልተቀበለም። እንዲያውም ሐሳባቸውንና ትችታቸውን ሁሉ ውድቅ አድርጓል። እኒህ ሰው የተዛባ አመለካከት ያላቸው ታዛቢ ናቸው ሊል ለሚችል የመንግሥት ወቀሳ ምን ምላሽ ይኖራችኋል ሲል ፒተር ጠይቋል። አና ጎሜዝ ብዙ መንግስታት በሚፈጽሟቸው የሰብአዊ መብቶች ረገጣዎች ላይ በየወቅቱ ትችት የሚያቀርቡ ሰው ናቸው። እኔ እንደሚመስለኝ ወቀሳ የሚቀርብባቸው መንግስታት የሌሎች አገሮች ዜጎች በሆኑ ተሟጋቾችና ተቾች ላይ ወቀሳና ቅሬታ ሲያነሱ ሊሰጣቸው የሚችለው ትክክለኛው መልስ ይልቅ የቀረቡባችሁን የሰብዓዊ መብቶች ጥሰቶች ክሶችን ገብታችሁ ፈትሿቸው የሚል ነው። ሚስ ጎሜዝ የተለየ ፍላጎት ይኑራቸው አይኑራቸው፣ መንግሥቱ የደብዳቤው መንፈስ የሚያሳስበው ከሆነ አሳቢነቱን በደብዳቤ ለተጠቀሱት ቅሬታዎች መልስ በመስጠት ሊያረጋግጥ ይችላል። ሚስ ጎሜዝ የተዛባ አመለካከት አላቸው የሚለው ምላሽ በደብዳቤው ውስጥ በሰፈሩት ስለ አቶ እስክንድር ጉዳይ በሚናገሩት ጭብጦች ውድቅ ሊሆን ይችላል የሚል ነው። እስክንድር ነጋና ሌሎችም በእስር ላይ ያሉ ጋዜጠኞች እንዲለቀቁ የሚጠይቀውን 16 የአውሮፓ ፓርላማ አባላት የፈረሙትን እና ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የላኩትን ደብዳቤ አስመልክቶ የቪኦኤ የአፍሪካ ቀንድ ኃላፊ ፒተር ሃይንላይን ላቀረባቸው ጥያቄዎች መልስ የሰጡት የፍሪደም ናው ነገረ ፈጅ ፓትሪክ ግሪፊትስ ናቸው። ፍሪደም ናው በዓለም ዙሪያ ላሉ የህሊና እስረኞች የህግ ሙግት የሚያደርግ ድርጅት ሲሆን ለእስክንድር ነጋም በነጻ የቆመ ዓለም አቀፍ ተሟጋች ነው።